የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ዛሬ ለስራ ጉዳይ በሄዱበት ባህር ዳር ከተማ ተይዘው መታሰራቸው ተነገረ። ሰለሞን ክፍሌ አሁን ከመሸ የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉን አነጋግሯል። ቀጥሎ ይቀርባል። ለምን ነበር አቶ የሽዋስ ወደ ባህር ዳር የሄዱት? ይሄን ቢገልጹልኝ አቶ አበበ ባለፈው ሰኞ ለአስር የታሰሩ የሰማያዊ ፓርቲ እዛ አካባቢ ያሉ አመራሮቻችን ባህር ዳር አካባቢ ለአስር ወር ታስረው ለመጀመሪያ ጊዜ ፍርድ ቤት ይቀርቡ ነበር እና ለዛ ጉዳይ ባለፈው ሳምንት ቀነ ጋር ነበር የለው። ሁለተኛ ቀጠሮ ደግሞ ፍርድ ቤቱ ለዛሬ ስለቀጠረ ዛሬ ጠዋት የአውሮፕላን ትኬት ትናንትና ቆርጠን ዛሬ ጠዋት አቴሸዋስን ወደ ባህር ዳር ላክ ነው እዛ ችሎቱ ላይ እንዲገኙ። የክልሉ አመራሮች በምን ምክንያት ነበር የታሰሩት? ግናሴ አንድ ቀን በባህር ዳር ከተማ ላይ በተደረገው ህዝባዊ እንቅስቃሴ ላይ ሰማያዊ ፓርቲ በወቅቱ የሰላማዊ ሰልፍ ጥያቄ አቅርቦ ተከልክሎ ነበር እና ተከልክሎ እኛም ሰልፉን በሚዲያ ገልጸን በተለይም ቪኦኤ በደንብ አስተላልፎታል። የእኛን ድምጽና ሰልፉ እንደሌለ በገለጽንበት ሁኔታ ላይ ብዙ ያው ገንፍሎ በወጣበት ሰዓት ላይ በነበረው ሂደት አሁን የእኛን አመራሮች በሰአቱ አስረዋቸው ይዘዋቸው ነው እስካስረው ድረስ ያቆያቸው እና ያ ክስ በመጀመሩ ምክንያት ነው ያን ክስ ለመካተል አመራሮቻችን ቢቃየምስሜድ የነበረው እና አሁን አቶ የሸዋ ሴት ነው የታሰሩት። አቶ ሸዋስ ዛሬ ችሎት ላይ እንዳይገባ ሶስት ሲቪል የለበሱ ሰዎች ከልክነት ነበር በኋላ በዳኞቹ ትእዛዝ ችሎቱን መከታተል የቻለ ሲሆን ከችሎቱ ወጥቶ አስራ ሁለት ሰዓት ላይ ነበር በረራ የሚያደርገው ወደ አዲስ አበባ ነገ ፓርቲ ጽሕፈት ቤት ከይሳ የመግለጫም ስላለብን ትልቅ ዝግጅት ስላለ እዛም ላይ መገኘት ስላለበት የመምጣት ሲዘጋጅ ነው ባጃጅ ይዞ ወደ አየር መንገድ ለመሄድ ሲል ሶስት ሲቪል የለበሱ እነኛው ሲከታተሉት የነበሩ ችሎት ላይ ሰዎች አስቁመውት መሄድ አትችልም ብለው እስከ መጨረሻ ከኔ ጋር መጨረሻው ሰዓት እንደዋወል ነበር እና እንዳሄድ ከልክለው በመጨረሻም ይዘውት ከሙሉ ዓለም አዳራሽ በስተጀርባ ወደሚገኝ አንድ የኮሚኒቲ ፖሊስ ጣቢያ ውስጥ በሀገር አመልክ አስቀምጠውታል። ይህንም ከጥቂት ደቂቃዎች በፊት በሀገር አካባቢ በእኛ ደጋቶችና አባላት አማካኝነት ማረጋገጥ ችያለሁ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ።